Half of the coalition, I want to wish everyone in Australia's Ethiopian community a very happy new year and kutatash this is a special moment to gather with family and friends to share a meal give thanks for the year just past and look ahead with hope australia is going to get to some ya australia ethiopian mahaber seven melkam addis amit lemalet ishallo and kutatash Kavita kebetesebna wedaj zemedoch gar lemetadem ማዕድ ለመቋደስ ላለፈው ዓመት ምስጋና ለማድረስና መጪውን ብሩህ ዘመን አሻግሮ ለመመልከት ልዩ ወቅት ነው። ለአውስትሬልያ ንቁ ለሆኑቱ ኢትዮጵያውያን መኖሪያ ሀገር መሆን መታደል ነው። ከግማሽ ክፍለ ዘመን በፊት ከመጡት የመጀመሪያዎቹ ቤተሰቦች አንስቶ ቀጣይ የፍልሰት ታሪካችንን እስከ ተቀላቀሉቱ ድረስ የበለጸገ ባህልን ጥብቅ ቤተሰባዊነትንና መጻይ ጊዜያትን እዚህ ለመገንባት መንፈስን አነቃቂ ቁርጠኝነትን ይዛችሁ መታችኋል። እናም ይህ ድንቅ ከተለያዩ በርካታ ዘውጌ ማኅበረሰባት፣ ቋንቋዎች ሃይማኖቶችና ብዝሃነትን የተላበሱ ሆነው ግና ኅብር በእጅጉ በሚያሻበት ወቅት ያብራሉ። እንቁጣጣሽ ወዳጅነትና ክብር በተመላበት መልኩ ሁሉንም የማሰባሰቢያ ጊዜ ነው። በመላ አውስትራሊያ ኢትዮጵያውያን ማኅበረሰብ አነስተኛ ንግዶችን በማካሄድ በጥናት ዘልቆ በመሄድ በስፖርት በጤና ክብካቤና ትምህርት ዘርፍ ተሰማርተው በመሥራት አስተዋጽኦችን አበርክተዋል ሲልም ታሪካችሁን ሙዚቃዎቻችሁንና ልማዶቻችሁን አጋርታችኋል። እናንት ሀገራችን በመልካም የምትቀበለው ብዝሃነትና ሙሉ መልካም እድሎች ጠቃሚ አካል ናችሁ። በጋራ ለመጸለይ ለክብረ በዓል ለመታደምና በጋራ ለማክበር በምትሰባሰብበት ወቅት እኛም ከጎናችሁንን እንደምናክብረው እባካችሁን እወቁልን። የእናንት ስኬት የአውስትራሊያ ስኬት ነው። የእናንት መጪ ጊዜ እንደ ሀገር በጋራ የምንጋራው መጪ ጊዜ ነው። ለሁላችሁም መልካም አዲስ ዓመት። كم <applause> لا <applause> <applause>